የአውሮፓ ህብረት ፍጹም አይደለም። ሆኖም ፈተናዎቻችንን ለመወጣት ሊያገለግለን የሚችል የተሻለ መሳሪያ እንጂ ሲሉ ነበረ ባለፈው መስከረም ብራቲስሊቫ ስሎቫኪያ ውስጥ የተሰበሰቡት የአውሮፓ ህብረት መሪዎች ጉባኤያቸውን ሲፈጽሙ ያሳወቁት። መሪዎቹ ይህን ያሉት የብሪታንያ ህዝብ ከአውሮፓ ህብረት ለመውጣት ከወሰነ በኋላ ባካሄዱት የመጀመሪያ ጉባኤያቸው ላይ ነበረ። በአሁኑ ጉባኤያቸውም የብሪታንያ ከአውሮፓ ህብረት መልቀቅ ብሬክዚት አንዱ አጀንዳቸው ነው። ዛሬ በቅድሚያ የተወያዩት ግን ህብረቱ እስካሁን አንድ የጋራ መፍትሄ ማግኘት ባቃተው በስደተኞች ጉዳይ ላይ ነው። በአውሮጳ ህብረት ምክር ቤት የክርስቲያን ሶሻል ህብረት ፓርቲ ቡድን መሪ ማንፍሬድ ቬበር ችግሩ ሊፈታ ያልቻለው አባል ሀገራት ቃላቸውን መጠበቅ ባለመቻላቸው ነው ይላሉ። ማልታ የስደተኞችን ጉዳይ አንስቶ ለመወያየትና የመጨረሻ መፍትሄ ለማግኘት ተመራጭ ሀገር ናት። አባል ሀገራቱ ባለፉት ዓመታት ያወጧቸውን ህጎች በስተመጨረሻ ተግባራዊ እንዲያደርጉ ነው የምመኘው። በቫሌታ ለምሳሌ እስካሁን 40 በመቶ ብቻ ነው የተሳካው። የስደተኞችን ፍልሰት ለመግታት የታቀደው ለአፍሪካ የሚሰጠው እርዳታ ውሳኔ ያገኛል። አባል አገራት ብዙ ቃል ቢገቡ በተግባር አይተረጉሙትም። ይህ ለወደፊቱ መቀጠል የለበትም። ከጎርጎሮሳዊ 2015 አንስቶ ስደተኞች ወደ ህብረቱ አባል ሀገራት በብዛት መግባት ከጀመሩ በኋላ አባል ሀገራት ህገወጥ የሚሉትን ስደት ለመቆጣጠር የተጠናከረ የድንበር ቁጥጥር ተግባራዊ አድርገዋል። የስደተኞች መነሻና መተላለፊያ ከሆኑ አንዳንድ የአፍሪካ ሀገራት ጋር የስደት ምንጮችን ማድረቅ ያስችላሉ የተባሉ እርምጃዎችንም በመውሰድ ላይ ናቸው። ከዚህ ሌላ ህብረቱ የስደተኞች መተላለፊያ ከሆነችው የአውሮፓ ህብረት ጎረቤት ቱርክ ጋር ስደተኞችን በሀገሯ እንድታቆይ ውል ፈርሟል። ባለፉት ዓመታት ኢጣሊያና ግሪክ የገቡ ስደተኞችንና ተገን ጠያቂዎችን አባል ሀገራት እንዲከፋፈሉ ህብረቱ ያቀረበውን ሀሳብ ከተወሰኑት በስተቀረ አብዛኛዎቹ ተግባራዊ አላደረጉትም። በዚህ የተነሳም አሁን አማራጭ ከተባሉት መፍትሄዎች ውስጥ ከባህር ላይ ለሚታደጓቸው ስደተኞች በሰሜን አፍሪቃ ማቆያ ካምፕ መገንባት አንዱ ነው። በህብረቱ የመካከለኛ ጊዜ ግብ መሰረት በሜዲትራኒያን ባህር አድርገው ወደ አውሮጳ ለመግባት የሚሞክሩ ተሞክሮ ስደተኞችን ከታደጉ በኋላ እንደስካሁኑ ወደ ኢጣሊያ ከመውሰድ ይልቅ ወደ ሰሜን አፍሪቃ ለመመለስ ነው የተስማሙት። ይህንኑም የአውሮጳ ህብረት የውጭ ጉዳይ ሚኒስትሮች ባለፈው ሳምንት አረጋግጠዋል። በአውሮጳ ህብረት ምክር ቤት የሶሻል ዴሞክራቶቹ ፓርቲ ተወካይ ጆ ላይነን፣ ህብረቱ በሜዲትራኒያን ባህር በኩል አውሮጳ ለመግባት የሚሞክሩ ስደተኞች መነሻ ከሆነችው ከሊቢያ ጋር ትብብሩን ቢያጠናክር ነው የሚበጀው ይላሉ። እንደሚመስለኝ አስቸጋሪ ቢሆንም የአውሮጳ ህብረት ከሊቢያ ባለሥልጣናት ከማናቸውም ጋር ቢሆን መደራደር አለበት። የሊቢያ የባህር ጠረፍንም በንቃት መጠበቅ ይኖርብን ይሆናል። የደህንነት አገልግሎት ሰጪዎች ስላሉን ምን እንደሚከናወን ማየት ይቻላል። እዚያ ምን እንደሚደረግ የሚታዘቡም አሉ። ስለዚህ ከስደተኞቹ በቢሊዮኖች የሚቆጠር ገንዘብ የሚወስዱትን ሰው አሻጋሪዎች ማስቆም ይቻላል። ከመሪዎቹ ጉባኤ አስቀድሞ ትናንት ሊቢያ የሚገኙ ሰው አሻጋሪዎችን ለማደንና ለመከላከል ኢጣሊያና ሊቢያ በቅርብ ትብብር ለመስራት ተስማምተዋል።